ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማልን። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያ የደን ቃጠሎ ዞንን ጎበኙ። ኢራቅ ውስጥ በሮኬት ጥቃት ሳቢያ ኢራናዊውን ጄኔራል ጨምሮ በርካታ ሰዎች ሕይወታቸውን አጡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን በእሳት ቃጠሎ የተጎዱ አካባቢዎች የተቀሰቀሱ ቁጣዎችን አስባቦች እንደሚረዱ ገለጡ። ጠቅላይ ሚኒስትሩ የደቡብ ምስራቅ ኒው ሳውዝ ዌልስ ኮባርጎ ነዋሪዎች ቁጣን ያዘሉ ዘለፋዎችና በቂ እርዳታ አልተደረገልንም የሚሉ ቅሬታዎችን ባሰሙበት ወቅት ፈጥነው አካባቢውን ለቀው ሄደዋል። ቀደም ሲልም አንዲት ሴትና አንድ እሳት አደጋ ተከላካይ ሰራተኛ የጠቅላይ ሚኒስትሩን እጅ ለመጨበጥ እምቢኝ በማለት ተቃውሟቸውን ገልጠዋል። ይህ በእንዲህ እንዳለም የቪክቶሪያ ባለሥልጣናት በመቶ ኪሎ ሜትሮች የሚቆጠሩ የደን ቃጠሎ የደረሰባቸው አካባቢዎች አሁንም ድረስ ቃጠሎን በቁጥጥር ስር ማድረግ አለመቻሉንና በአካባቢው የሚኖሩ ነዋሪዎች ቀያቸውን ለቀው እንደወጡ ማስጠንቀቂያ መሰጠቱን ገልጠዋል በበርካታ የቪክቶሪያ ማዘጋጃ ቤቶች አካባቢ የአደጋ አስቸኳይ ጊዜ አዋጆች ተነግረዋል። በደርዘን የሚቆጠሩ ማስጠንቀቂያዎችም ወጥተዋል። የቪክቶሪያ ፖሊስ ረዳት ኮሚሽነር ሚክ ግራንጀር የማለክተ የማላኩታ ነዋሪዎች ቅዳሜ ከቀትር በኋላ ሃስቲንግስ እንዳረፉ ገልጠው ወቅቱ ለቪክቶሪያና ቪክቶሪያ ፖሊስ ምን ያህል አዋኪ እንደነበር ሲናገሩ እኒህ በጣም በጣም ፈታኝና ለቪክቶሪያ እና ቪክቶሪያ ፖሊስ ልዩ ጊዜያት ናቸው። ግዴታችንን የምንወጣበትንና በፕሪሚየሩ ስም የቀያይ መልቀቁን ተግባር የምንፈጽምበትን ስትራቴጂያዊ ፕላን ማምሻውን ንድፈን አዘጋጅተናል ብለዋል። በቃጠሎቹ ሳቢያም ሰላሳ ሰዎች የደረሱበት ያልታወቀ ሲሆን የሁለት ሰዎች ሕይወት መጥፋቱም ተነግሯል። የገጠር እሳት አደጋ ባለሥልጣን ተጠሪ ስቲቭ ዋሪንግተን በበኩላቸው በመላ ክፍለ አገሪቱ 800ሺህ ስኩዌር ሄክታር መቃጠሉን ገልጠዋል። አያይዘውም የእሳት ቃጠሎው በቪክቶሪያ ምስራቃዊ ጎንን አዳርሷል፣ በርካታ ቦታዎችም ተጎድተዋል። ይህ ለመጀመሪያ ጊዜ እንዲህ ያሉ እርምጃዎች እንድንወስድ ግድ አሰኝቶናል። ተጨማሪ ሕይወት እዚህ ክፍለ አገር ውስጥ ልናጣ አንፈልግም ብለዋል። ዩናይትድ ስቴትስ የኢራን ልዩ ኃይል አዛዥ የሆኑት ጀነራል ቃሲም ሱሌይማን ባግዳድ አውሮፕላን ማረፊያ ከሌሎች በርካታ ሰዎች ጋር መገደላቸውን አረጋገጠች። ፔንታጎን ባወጣው መግለጫ ጀነራል ሱሌይማን የተገደሉት በዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ መመሪያ መሆኑን አስታውቋል። ፕሬዚደንት ትራምፕ ጥቃቱ ከተሰነዘረ በኋላ በትዊተር ገጻቸው የአሜሪካንን ሰንደቅ ዓላማ የሚያሳይ ምስል አውጥተዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያን የደን ቃጠሎ ዞን ጎበኙ። ኢራቅ ውስጥ በሮኬት ጥቃት ሳቢያ ኢራናዊውን ጄኔራል ጨምሮ በርካታ ሰዎች ሕይወታቸውን አጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።